አውሮፓና ጀርመን ከፍተኛ ትምህርት ለመከታተል በመጡበት በጀርመን ሲኖሩ 47 ዓመታት ተቆጥረዋል። ጀርመን የመጡት ኬሚስትሪ ለማጥናት የነፃ ትምህርት እድል አግኝተው ነበረ። በዚሁ የትምህርት ዘርፍ በተለይም በኦርጋኒክ ኬሚስትሪ እዚሁ ጀርመን የዶክትሬት ዲግሪ አግኝተዋል። ስሜ ካሳ ወልደ ጊዮርጊስ ይባላል። ኢትዮጵያዊንም ከነ ፓስፖርቴ የተወለድኩት በ1977 እንደ ኤሮፓ አቆጣጠር ነው። ራሳቸውን ባጭሩ ያስተዋወቁን እንግዳችን ተወልደው ያደጉት የመጀመሪያና የሁለተኛ ደረጃ ትምህርታቸውን የተከታተሉት አዲስ አበባ ነው። ጀርመን መጥቶ የመማር እድል ያገኙትም ትምህርታቸውን በአዲስ አበባው የጀርመን ትምህርት ቤት በማጠናቀቃቸው ነው። ያኔ ከትምህርት ቤቱ ነጻ የትምህርት እድል አግኝተው ወደ ጀርመን ከመጡት ሁለት ኢትዮጵያውያን አንዱ ነበሩ። ከአዲስ አበባው የጀርመን ትምህርት ቤት የመጀመሪያ ምሩቃን አንዱ የነበሩት ዶክተር ካሳይ በፈለጉት የትምህርት መስክ ነበረ ጀርመን የመማር እድል ያገኙት። የመረጥኩት ለራሴ ኬሚስትሪ ነበረ። ግን ስኮላርሽፕ የሰጡኝ ሚኒክ ውስጥ ለህግ ነበረ። እና እኔ ህግ መማር አልፈልግም እና ልትፈልጉ ሌላ ኬሚስትሪ አድርጉልኝ አልኳቸው። በዛን ጊዜ ደግሞ የኬሚስትሪ ትምህርት በጣም ተፈላጊነት ስለነበረው ሚኒክ ልናገኝልህ አንችልም፣ ልትፈልግ ወደ ቱቢንግን ይችላለህ። ከዛ ወደ ቱቢንግን ቱቢንግን ውስጥ ስኮላርሽፕ እንትን የሬጅስተርድ ሆኜ ያው በስኮላርሽፕ ወደ ጀርመን መጣሁ። ከምሁራን ቤተሰብ የወጡት ዶክተር ካህሳይ ጀርመን ከመሄዳቸው በፊት በጀርመን ትምህርት ቤት አስር ዓመት ጀርመንኛ በመማራቸው ሕይወት በጀርመን አላስቸገራቸውም። ከአንድ ህብረተሰብ ጋር ተዋህዶ ለመኖር ቋንቋ እጅግ ጠቃሚ መሳሪያ ነው ይላሉ ዶክተር ካህሳይ። ለማንኛቸውም ቋንቋ መሰረት ነው እና እንደውም በጣም የማስታውሳቸው ከመጣ ስንት ጊዜ ነው ይሉኛል። ከመጣ ሶስት ሳምንት ነው ብያቸው እና ጀርመንኛ ስናገር ሳይ በጣም ይደነግጣሉ። ኬት ነው የተማርኩ? ይህም ጀርመንኛ በእኛ ጊዜ የውጭ ሀገር ሰዎች እንዳሁኑ ጥሩ ጀርመንኛ አይናገሩም ነበረ እና እርግጥ ወደዚህ ሲመጣ ብዙ ነገር አለ መለመድ ያለበት። ምግብ ራሳችን መስራት አለብን። አዲስ አበባ ይሄን ያክል ወጥ ቤት መስራት ወጥ ነበር፣ ግን አያስቀርቡኝም ነበር። ስለዚህ እዚህ በግድ ከመምጣት በፊት ምናቴም ብዙ ነገር አሳየችኝም፣ እንቁላል እንዴት እንደሚጠበስ፣ እንዴት አድርጎ ምግብ እንደሚሰራ ያን ያን ተምሬን የመጣውት እና በእውነቱ አይደለም እኔ ተቸገርኩ ለማለት ትንሽ ያስቸግረኛል። ዶክተር ካሳይ በቱቢንገን እና በማይንዝ ዩኒቨርሲቲዎች ኬሚስትሪ አጥንተው የማስትሬት ዲግሪ ቢያገኙም በዚህ ስላረኩ በትምህርታቸው ገፍተው በዚሁ የትምህርት መስክ ለዶክትሬት ዲግሪያቸው ጥናታቸውን ቀጠሉ። የመመረቂያ ጥናታቸው ትኩረትም ፕላስቲክ ነበረ። በመካከል ላይ የመሰልቸት ሁኔታ መጣ። ምክንያቱም ምንድን ነው የምሰራው ስራ? ምንድን ነው ለሀገሬ ይጠቅማል ወይ? አገሬ ብመለስ ምን ላረግ ይችላለሁ? የሚል ሀሳብ ታስተማሪነት ሌላ ምን ላረግ ይችላሉ? ምክንያቱም የመስራት ፍላጎት ፕራክቲክል የሆኑ ነገሮች የመስራት ፍላጎት ነበረች እና ከዛ በኋላ ማስሬቲን ካገኙ በኋላ ማስሬቲን ያገኙት በኦርጋኒክ ኬሚስትሪ ነው። እንግዲህ ማስሬቲን ያገኙት ወደ ሰባ አራት ሰባ አምስት ላይ ነው። ከዛ ትምህርቴን ያን ጊዜም ደግሞ ብዙ ሌሎች ስራዎች ነበሩ። ብዙ ጽፍ ነበር ስለ ኢትዮጵያ፣ እንደውም ቴሌቪዥን ላይ ሁለት ሶስት ጊዜ ወጥቼ ነበር፣ ኢትዮጵያን በሞተል ሶማሊያ ጦርነት ጊዜ ከዛ መፈለግ ጀመርኩኝ ምንድነው ወደፊት የሚያዋጣኝ ምን ውታት ነው የምፈልገው አላ ፕላስቲክስ በጣም ያን ጊዜ ዩኒቨርሲቲ ውስጥ ብዙ ስለማያስተምሩት ሽታት ውስጥ ጀርመን ፕላስቲክ ኢንስቲትዩት የሚባል ፒኤችዲ ስራ አገኘዋለሁ እዛ ማንኛቸውም አይነት የፕላስቲክ ፕሮሴሲንግ መሽን አለ ስለ ፕላስቲክ ፊዚክስ አለ እና እኔ የተሰጠን ቶፒክ ምንድን ነው ኮሮዥን በመጀመሪያ አንድ ሶስት ወር በሙሉ ስለ ፕላስቲክ ፕሮሴሲንግ አጠናሁኝ። ከዛ ፒች በዛ ላይ ሰራሁኝ፣ እና ብዙ ትምህርት ሰጥ አንድ አይነት ፕላስቲክ አለ። ያ ፕላስቲክ በሚቀልጥበት ጊዜ ብረት ለምሳሌ ይዝጋል፣ ዝገት አለው እና ያ ዝገት ዝገት የሚመጣበት ምክንያት ምንድነው ነው ፕላስቲኩ በሚቀልጥበት ጊዜ የሚወጡ ኬሚካሎች አሉ፣ እሱ ብረቱን ያዝገዋል እና ትልል ኩባንያዎች ብረቱ እየመጣልኝ የብረታቸው እየዘበሰብኩ ቢሆን ደግሞ ኤሌክትሮኬሚካል እያጠናሁ የትኛው ብረት ይሻላል ያንን መሽን ለመስራት በዛ ላይ ነው ፒች ሰራ። የዶክትሬት ዲግሪያቸውን ካገኙ በኋላም ሲመኙ እንደነበረው ወደ ኢትዮጵያ ተመልሰው ለተወሰኑ ዓመታት ሰርተዋል። እንግዲህ ፒኤችዲን ከጨረስኩ በኋላ እንደ አጋጣሚ ሆኖ ባለቤቴ ካልሶል አንትሮፖሎጂ ፕሮፌሰር ነች እና ኢትዮጵያ ስራ አግኝታ ወደ ኢትዮጵያ ለሶስት አመት ሄድን። ልጃችንንም አብረን ይዘን ሄድን እና እዛ ጀርመን ትምህርት ቤት ገባ። አሁን እሱ ጨርሶ ፒ ኤች ዲውን በፊዚክስ አግኝቶ ቦሽ ውስጥ ይሰራል። ያለው አድጎ በአዲስ አበባ በምቀመጥበት ጊዜ በዛን ጊዜ የሳሙና እጥረት ነበረ እና ያንን የሳሙና እጥረት እንዴት እንቋቋም እንችላለን በሚል አንድ ድርጅት ሳሙናውን ስነግራቸው ሳሙናውን እንፈልገዋለን እና ለሳሙናው ሳሙና መስሪያ ስምፕል የሆነ እሱን ሁለተኛ ደግሞ የሚያስፈልጉትን ኬሚካሎች ወደ ሰላሳ ተማሪዎች አሁን አቀረቡልኝ እና እነዚያን ሰላሳ ተማሪዎች በሳሙና ስራ ከአጎቴ ጋር ነበር ያን ጊዜ አሰለጠነ እና ያንን ደግሞ ይዘው እንዲወጡ ነው ያደረግነው እና ከወጡ በኋላ ከሰሩ ከአልፊቤት አድረጊያን ጊዜ ከአንድ ሚኒስትር በላይ ሊያገኙ ችሉ ነበር። እና ይሄ ትምህርት ቤት ደግሞ ከእኛ በኋላ ቀጥሎ ቀጥሎ ቀጥሎ ሆነ ወደ ሰባት መቶ ተማሪዎች ተምረዋል። ዶክተር ካሳይ በውጭ ተፈላጊ በሆነ የእጣን ሰንደል ምርትና ገበያም ውስጥ እስካሁን ድረስ ይሰራሉ። ከዛ በኋላ የሰንደል ስራ ደግሞ ማስተዋወቅ ጀመረ። ሰንደል ማለት ከእጣን የሚሰራ ነው። እና እሱን ለማስተማር የስዊድን ኦርጋናይዜሽን ነው አስተማርን። ግን ሰክሰስፉል ሊሆኑ አልቻሉም። አዲስ አበባ ውስጥ ሊሸጡት አልቻሉም። ከዛ በኋላ እኔ ጋር ሲሰበሰብ ሲሰበሰብ እኔ ጀርመን መጥቼ ሳስተዋውቅ ሳስተዋውቅ እንደ አንድ አስራ ሁለት አስራ ሶስት ዓመት ሆኖታል። ማርኬት አገኘሁኝ። እና ከዛ በኋላ አዲስ አበባ ሄጅ ሲሰሩ የነበሩትን አደራጅቼ እያቀረቡልኝ ጀርመን ማምጣት ጀመርኩኝ። እና አሁን እሱ በደንብ ይሰራል። አሁን በጣም ተወዳጅነት አግኝቶ ብዙ ቦታ ጀርመን ሀገር ይሰጡታል። ጀርመን፣ ስዊትዘርላንድ፣ ኦስትሪያ ይሄ አለ። ግን አሜሪካን ማርኬት አለ። አሁን ለምሳሌ አዲስ አበባ እንደዚሁ ለሳምፕል የሰጠኋቸው ደግሞ ቤተሰብ ሲሄድ ወደ አሜሪካ የሰጠኋቸው በጣም ተፈላጊነት አለው። መጀመሪያ ስለጣ ምንም አላውቅም ነበር፣ እና ከውጭ በሚመጣው ነበር የምንሰራው። እዛ ሳጠና ሳጠና በጣም ጥሩ ሽታ ያለው የኦጋዴን ስላገኘ ነው። በቃ ኦጋዴን ብቻ ላይ ነው ኮንሰንሴት የምናደር ነገራችን ላይ ለተወሰነ ጊዜ ስራ የሰጠኋቸው ሰዎች አዲስ አበባ ስራውን ስላልቻሉ በጭራሽ ኮምፕሊትሊ ኳሊቲው ስለተበላሸ አቆምኩኝ፣ መላክ አቆምኩኝ። ከዛ በኋላ ያ ፕሮዳክት ጀርመኑ ስለተዋወቀ ህንዶች እሱን አስመስለው ሰርተው መላክ ጀመሩ፣ ግን ተቀባይነት አላገኙም። እኔ እንደውም ከዛ በኋላ ስራውን ልትወው ካሰብኩኝ በኋላ እስኪ እንደገና እንሞክር ብዬ በሙሉ ካስተመሮቹ ተመልሰው መተው እና አሁንም ይሄንን ለማስፋፋት ሀሳብ አለኝ። ከሰለጠኑበት ከኬሚስትሪ ሙያቸው በተጨማሪ ዶክተር ካህሳይ ራሳቸውን በራሳቸው ባስተማሩት በኮምፒውተር ትምህርት መስክም ጀርመን ውስጥ ለብዙ ዓመታት ስልጠና ሰጥተዋል። ዶክተር ካህሳይ ጀርመን ውስጥ በበጎ አድራጎት ስራም ይሳተፋሉ። ለ25 ዓመታት አባል ሆነው የበኩላቸውን ድርሻ ያበረከቱበት ጀርመን ተምረው ወደ ሀገራቸው ለሚመለሱ የአፍሪቃና እስያውያን ተማሪዎች ምክርና ስልጠና በሚሰጠው የጎቲንገኑ አፍሪካን ኤዥያን ስተዲስ ፕሮሞሽን በተባለው ድርጅት እንደዚሁም በኋላ በተመሰረተው ፎረም ፎር ሰስቴናብል ዴቨሎፕመንት ፎር አፍሪካ ኤንድ ኤዥያ በተባለው ተመሳሳይ ድርጅት ውስጥም የበኩላቸውን አስተዋጽኦ ያደርጋሉ። ዶክተር ካሳይ እዚሁ ጀርመን በመሰረቱት ትዳር ያፈሩት የአንድ ልጅ አባትና የሁለት ልጆችም አያት ናቸው። በልጅ አስተዳደግ ውስጥ አንድ የሚቆጨኝ ነገር አለ ይላሉ ዶክተር ካሳይ። አማርኛ በደንብ አላስተማርኩት፣ አሁን በጣም ይቆጨኛል። ሁለተኛ ጓደኞችንም መክራቸው ምንድን ነው ኮምፕሊት አይችልም ለማለት አሁን ኮንስኩንት ያልናል ጥሩ ጥሩ አማርኛ ይገባዋል እና ደግሞ ፐርፌክት መናገር ስለሚፈልግ የምንናገር ንትን ፍላጎት የለውም። ምክንያቱም ፈካይክላ ማይናገር ግን ይገባዋል። ጀርመን ለአመታት የኖሩት ዶክተር ካሳይ በጀርመን ቆይታቸው በተለይ በ990 ዎቹ መጀመሪያ ላይፕሲሽ ውስጥ ከዘረኞች ሊሰነዘርባቸው የነበረውን ጥቃት ምንጊዜ የማይረሱትም ላይፕሲግ ውስጥ ኮምፒውተር የድሮጂ ዲያር ውስጥ አስተምር ነበር። ላይፕሲግ ክላራ ቴክኒክን የሚባል ፓርክ አለ እና ወደ አስራ ሁለት ሰዓት ላይ ነው በብስክሌት በሚሄድበት ጊዜ ከአንድ ከኔ ጋር አብሮ የሚያስተምር አምስት ስድስት ሆነው በቃ እንጨርሰው ብለው ይሄ የቤዝቦል ዱላቸውን ይዘው መሮጥ ጀመሩ። እና ካለፍኳቸው በኋላ ይሄን ጨርሰው ንጨርሰው ብለው ማሳረፍ ጀመሩ እና እኔ እንግዲህ እልህም ይዞኝ ልታፈጣቸው ፈለግኩኝ። ግን ደግሞ ያው አምስት ስድስት ስለሆኑ አመለጥኳቸው። ፖሊስ ብጠራ ማን ሊመጣልኝ አልቻለም። ፖሊስ ጋር ደውዬ እንዲህ እንዲደርሱብኛል ፖሊስ አልደርስም ብሎኛል ስላቸው ፖሊስ ወዲያው መጣ። ሄደን ዞረን አየናቸው እና እርግጥ ያ ትንሽ ከዛ በኋላ የሚሄድበት ቦታ በሙሉ መጠንቀቅ ጀመር ግን ታስበው እንግዲህ እዚያ ብዙ ዓመታት ነው የተቀመጥኩት እና ያምንን ወስጄ ማጋነኑ ለጋዜጣ ልጽፍ ያሰብኩት ነበረ። እች ጥቃቅን ነገር ተጋና መቅረብ የለባትም በሚል ታውኩት። አድማጮች፣ ጀርመን ውስጥ ለረዥም ዓመታት የኖሩና የሰሩትን ዶክተር ካህሳይን ያስተዋወቃችሁ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ዶክተር ካሳዬን እያ መሰገንኩ እቅዶቻቸው እንዲሳኩላቸው በመመኘት በዚሁ የምሰናበታችሁ፣ ሂሩት መለሰነኝ። ደህና ቆዩን።